ናሬቲቭ ድርሰት አቶ ለማ ተገቢ ቦታውን ይዟል። የጉዳዩ አፈጻጸም በደንቡ መሰረት ነው። በጥንቃቄ ስራዬን እንድሰራ ተቆጣጠረኝ። ጥንቃቄ መቆጣጠር የወንድሜ ሥራ ከእኔ ሥራ አነስተኛ ነው። በዳኝነት ሥራ ብዙ ጊዜ ሰርቻለሁ። ወንድሜ አንድ ሙሉ ልብስ ሸለመኝ። መሸለም አቶ ዮሐንስ ዕቃ አመራረጥ ያውቃል። እንደ ማናቸውም አገሮች የኢትዮጵያ ንጉሠ ነገሥት መንግሥት መስሪያ ቤቶች ሁሉ በልዩ ልዩ ክፍሎች ይከፈላሉ። ለእያንዳንዱ ክፍል ኃላፊ ሆኖ ተገቢው ሥራ እንዲፈጸም የሚያደርገው የክፍል ሹም ነው። በጠቅላላው የመስሪያ ቤቱን የሥራ አፈጻጸም የሚቆጣጠር እና የሚወስን ሚኒስትሩ በመሆኑ የክፍል ሹሙ መጀመሪያ ከበላዩ ላሉት ሹማምንቶች፣ በመጨረሻም ለሚኒስትሩ ታዛዥ ነው። አነስተኛ የሆኑትን ዳኞች ለመሾምና ለመሻር ስልጣን የተሰጠው የፍርድ ሚኒስትሩ ነው። ከፍተኛ ዳኞችን ግን ለመሾምና ለመሸለም ስልጣን ያለው ንጉሠ ነገሥቱ ብቻ ነው። በመጀመሪያ የፍርድ ሚኒስትሩ ተገቢዎቹን ሰዎች ከመረጠ በኋላ ለንጉሠ ነገሥቱ ያቀርባል። በፍርድ ሚኒስትር ስልጣን የተመረጡትን ሰዎች ንጉሠ ነገሥቱ ይሾማል። የዳኝነት ስራ በጣም አስቸጋሪ በመሆኑ ምርጫው በጥንቃቄ መሠራት አለበት። ጥያቄዎች፦ የኢትዮጵያ መስሪያ ቤቶች በብዙ ክፍሎች ተከፍለዋል። እያንዳንዱ ክፍል ኃላፊ አለው። የክፍሉ ኃላፊ ስራ ምንድን ነው? የክፍሉ ሹም ለማን ታዛዥ ነው? የመስሪያ ቤቱን ጠቅላላ የሥራ አፈጻጸም የሚቆጣጠር ማን ነው? አነስተኛ ዳኞቹን የሚሾመው ማን ነው? ከፍተኛ ዳኞችን ለመሾምና ለመሸለም የሚችል ማን ነው? የዳኞች አመራረጥ እንዴት ነው? የዳኝነት ሥራ አስቸጋሪ ነው። በአሜሪካ ውስጥ ከፍተኛ ዳኞች እንዴት እንደሚመረጡ አስረዳ። This is the end of Unit 57.